በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ ከስራ የታገዱ ሰራተኞች ጉዳይ እየተከታተለ እንደሚገኝ የቤተ ክርስቲያኗ የህግ ቡድን አስታወቀ። ከስራ ከታገዱት ሰራተኞች መካከል አስተያየታቸውን ለአሜሪካ ድምፅ የሰጡ አንዲት ግለሰብ መፍትሄ ካልተበጀ በሚያገኙት ደሞዝ ያስተዳድሩት የነበረው ቤተሰባቸው ለችግር እንደሚጋለጥባቸው ነው የገለጹት። የቤተ ክርስቲያኗ የህግ ቡድን አባል ዲያቆን ዘካርያስ ወዳጅ በስራቸው ላይ ችግር የተፈጠረባቸውን ሰዎች እያገኙ በማናገር ላይ መሆናቸውንና ችግሩ በአስተዳደራዊ መንገድ ካልተፈታ ወደ ህግ እንደሚወስዱት ለአሜሪካ ድምጽ ገልጠዋል። በተያያዘ ዜና ፖሊስ ህገ መንግስታዊ ስነ ስርዓትን በኃይል ለመናድ ህብረተሰብን ለሽብር በማነሳሳት በሚል ወንጀል ጠርጥሬያቸዋለሁ ያላቸውን መምህር ምህረት አብንና ወይዘሪት ፌቨንን ጨምሮ በእነርሱ መዝገብ ስር የነበሩ ሌሎች ሶስት ተጠርጣሪዎችን ከእስር መልቀቁን አስታውቋል ለዝርዝሩ ኬኔዲ አባተ። አንዳንድ የመንግስት መስሪያ ቤቶች ሰራተኞች ሰሞኑን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ ከስራና ከደሞዝ መታገዳቸውን የሚገልጽ ደብዳቤ በማህበራዊ መገናኛ ብዙሀን በማጋራት ላይ ይገኛሉ። የእግድ ደብዳቤ ካጋሩ ሰራተኞች መካከል በአዲስ አበባ ከተማ አስተዳደር በሚገኙ መስሪያ ቤቶች ውስጥ የሚሰሩ ሶስት ሴት ሰራተኞች ይጠቀሳሉ። ከነርሱ መካከል የሆኑት ወይዘሮ በለጡ ዘለቀ ስለታገዱበት ምክንያት ያብራራሉ። በወጃ ተከትሎ ጥቁር ለብሰን በመግባታችን ነው። ይህ ሁሉ ነገር የተፈጠረው ቤተ ክርስቲያኗን ትዕዛዝ ተቀብለን ጥቁር ለብሰን የገባ ነው። መጀመሪያ ቀን ምንም አይነት ችግር አልነበረም። በሁለተኛው ቀን ጥቁር የለበሰ በሙሉ የለበሰ በከፊል የለበሰ ማን ነው የማየት እና በየቢሮ እየዞሩ ማስታወሻ የመያዝ አይነት ነገር ነበረ። ሰበሰቡን እና ማውለቅ አለባችሁ አሉን። እኛ አንደኛ ይሄ ተቋሙ ዩኒፎርም የለውም ደንብ ልብስ እስከ ሌለው ድረስ ትእዛዙን መሰረት ነው ልብስ። እንዴት ነው ይሄ ከስራ ጋር የሚያጋጨው ነገር የለም። ይህም በመልበሳችን የተፈጠረ ችግር የለም። ይሄ ፐርሰናል መብት የመብት ጉዳይ ነው ስንላቸው አይሆንም፣ ማውለቅ አለባችሁ፣ ይሄ ከተለያየ የጸጥታ የምናምን ችግር ሊፈጥር ስለሚችል ሌሎች ሀይሎች ስላሉ የሚል ነገር ተነሳ። ይሄ ተገቢ አይደለም፣ እኛን አላሳመነንም። ዋል የቀረን አንድ ቀን ነው፣ እና ይችን ቀን መታገስ ካልቻላችሁ ከአመት ፈቃዳችን የሚታሰብ ፈቃድ ስጡንና ጨርሰን እንመለስ አልናቸው። አይሆንም አሉ ፈቃድ ማንሰጣችሁ እንደገና ጥቁር ልብስ ለብሳችሁ መግባት አትችሉም አሉ። በሶስተኛው ቀን፣ የመጨረሻው ቀን እንዳታስገቡ ጥቁር የለበሰ ባለ ፈጻሚ ስለተባለ ተመለሱ ተባለ። በጣም ተናድደን እዛ እንደው እየተወያየን እያለን ሚዲያ አሻም የሚባል ሚዲያ መጣ። የተቋሙ ሜዝ ተበላሽቷል ሚዲያ ላይ ጥቁር ልምና ልብሰን አገባ ነው ብላችሁ እንደዚህ አድርጋችኋል ከህግ ውጪ ከደሞዝና ከስራ ይታገዱ ብሎ በአንድ የተጻፈ ደብዳቤ ከተበተነ በኋላ ነው የተሰበሰበው። ይሄ ኢንፎርማል ነው ምን ሰሞኑን እኛ ስለሆነ እዛው ኋላማ ደብዳቤው እራሱ የመጣው ከሆነ በአንድ የተጻፈ ነው የተሰጠኝ ከአስራ ሶስት ቀን በኋላ እኔ አስራ ሶስት ቀን ሙሉ ስራ ላይ ነኝ። ደብዳቤን ይዤ ወደ ኃላፊዎቹ ሄድኩኝ። ሲሄድ የጋራ ስብሰባ ነበራቸው፣ ኋላ እንደሰማሁት ባላገኘዋቸውም፣ ያው ታግደሻ የሚል ወረቀት ስለተሰጠኝ ወደ ቤት ሄድኩኝ። ከእግዱ ጋር በተያያዘ ለስነ ልቦና ችግር መዳረጋቸውን የሚገልጹት ወይዘሮ በለጡ መፍትሄ ካላገኙ በደሞዝ በሚያገኙት ገቢ የሚመሩት ቤተሰባቸው ለችግር መጋለጡንም ተናግረዋል። እንግዲህ እኔ አራት አምስት ቤተሰብ ህጻናት ማስተዳደር ሰው ነኝ እንደ ከአስር ዓመት እንኳን በታች ሶስት ልጆች አሉኝ። ከዛ በላይ ማለኝ ፐርሰናል ጉዳይ ነው ያነሱት። የመንግስት ስራ ቢሆን ያው ተቋሙም የመራበት ህግና ደንብ አለ። በዛ መሰረት እሱን ከተላለፍም ጥያቄ የለው እና ይሄ ተገቢ አይደለም። እኛን በችግር ላይ ይመጣል፣ ነው ዛሬ ያው ስራ ለመግብ ምባለው ወር እስኪ ደርስ ድረስ እንዴት እንደሚያደርገን ይታወቃል፣ መቼም እነሱም ያውቁታል። ወር እስከ ወር እንኳን እንኳን ቤተሰብ ይህን ያክል ቤተሰብ ይዘ በዚህ የኑሮ ውድነት ከዚህ አልፎ ይብን በስነ ልቦናችን ላይ አንዳንዱ ሰው ይረዳል፣ ያው ትክክል ነው፣ አይዟችሁ ይላል። አንዳንዱ ሰው ደግሞ በቃ ከሌላ ነገቃ እንትን ይለዋል። ግን ብዙ ሀኑ አይዟችሁ በቃ ይሄ የእናንተ ጉዳይ ብቻ አይደለም፣ የጋራ ችግር ነው። ይሄ የመብት ጉዳይ ነው፣ ፐርሶናል መብት ነው እየተነካ ያለው ብለው አይዟችሁ፣ የምናግዘው ነገር ካለን ያለንላችሁ እስከ ማለት ድረስ የደረሱ አሉ። የሲኖዶሱ ጠበቆች ደውለውልን ነበረ እና ይሄ ደህና አገኘናቸው፣ እግዚአብሔር ይስጣቸው፣ አይዟችሁ አሉን። በቃ አሁን በቀላል አንደኛ እንቅልፍ፣ ሁለተኛ ፍራስትሬት አድርጋለን። በተናገርኩ ወደ ሚዲያ በወጣ ቁጥር ምን ሊደርስብኝ ይችላል ብለን እንፈራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገጥሟት ከነበረው ችግር ጋር በተያያዘ ያሉ ጉዳዮችን የሚከታተለው የጥብቅናና ሕግ አማካሪ ቡድን የሰራተኞችን ከስራና ከደሞዝ የመታገድ ጉዳይም መከታተል መጀመሩን አስታውቋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የቡድኑ አባል ጠበቃና የሕግ አማካሪ ዲያቆን ዘካሪያስ ወዳጅ ከቤተክርስቲያኗ ወቅታዊ ጉዳይ ጋር በተያያዘ ከስራቸው የታገዱ ሰራተኞችን አግኝተው እያናገሩ እንደሆነና ችግሩ በአስተዳደራዊ መንገድ ካልተፈታ ጉዳዩን ወደ ሕግ እንደሚ እንደሚወስዱት ተናግረዋል። ከዚህ ወቅታዊ ጉዳይ ጋር ተያይዞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር ያሉ እንግዲህ ከመቶ በላይ የህግ ባለሙያዎች ጠበቆች፣ ተደራጅተው በዚህ የዚህም ጉዳይ እየተከታተሉ ነው። ያ የጠበቆች ቡድን ራሱን ችሎ ለዚህ በተለይ ይሄ ከሲቪል ሰርቪስ ህግ ጋር የሚሄድ ስለሆነ በተለይ ከመንግስት ተቋማት እየተሰናበቱ እየታገዱ ያሉት በዛም ራሱን የቻለ ክርክር አለና እነዚህ ከስራ በዚህ መልኩ የታገዱ የተባረሩ ወይም ደግሞ በስራቸው ላይ ችግር የተፈጠረባቸውን ተበዳዮች እያገኘን እያነጋገር ነው የምንገኘው። ስለዚህ ቀጣይ ሂደቱ እንግዲህ በተለይ ከስራ ያገዷቸውን የመንግስት ተቋማት የግልም ድርጅቶች ሊኖሩ ይችላሉ። እነዛን ከማናገር ጀምሮ ተገቢውን የህግ ክርክር በማድረግ እስከ መጨረሻው ድረስ በሚሄድ በኋላ ላይ ወደ ፍርድ ቤቱን ጉዳዩ የሚሄድበት የሚመጣበት ሰዎች አሉ። ምናልባት ከዚህ ጉዳይ ጋር በተያያዘ ከስራችን ታገድን ወይም ተባረርን ብለው እስካሁን እናንተ ጋር የመጡ ምን ያክል ሰራተኞች አሉ? በቁጥር እንግዲህ አሁን ይህን አለው ባልልም፣ በተለይ ዚህ ማህበራዊ ሚዲያ ላይ የተሰራጩ አሉ። ከአንድ መስሪያ ቤት ለምሳሌ በቅርቡ አዲስ አበባ ከተማ አስተዳደር ጋር ተያይዞ ሶስት ተበዳዎች አሉ። በሱ አድራሻቸውን ሰጥተው በእኛ በኩል የተመደቡ ጠበቆች እንዲያገኟቸው ተደርጓል። ሌሎችም ሂደት ላይም ያሉ አሉ። በዚህ አጋጣሚ ከዚህ ጋር ተያይዞ ከስራ የተሰናበቱ ካሉ ሰራተኞቹ የታገዱበትን ምክንያት ለማጣራት እግዳቸው በተጻፈበት ደብዳቤ ላይ ባሉ የስልክ ቁጥሮች ደውለን ሊነሳልን አልቻለም። በቤተ ክርስቲያኗ ተፈጥሮ በነበረው ችግር ምክንያት ቅዱስ ሲኖዶሱ ከጥር 29 እስከ የካቲት 12 2015 ዓ ም የታሰበውን የነነዌይ ጾም ወቅት አስመልክቶ ያቀረበውን የጥቁር መልበስ ጥሪ የተቀበሉ በርካታ ሰዎች ላይ በተለያዩ ቦታዎች እስር፣ ወከባ፣ ከስራ ቦታና አገልግሎት መስጫ ቦታዎች ማግለል ተፈጽሟል ሲሉ የኢትዮጵያ ሰብዓዊ መብቶች ኮሚሽንና ሌላው የሰብአዊ መብት ተሟጋች ድርጅት የኢትዮጵያ ሰብዓዊ መብቶች ጉባኤ መግለጻቸው ይታወቃል። በሌላ ተያያዥ ዜና ህገ መንግስታዊ ስርዓትን በኃይል በመናድና ህብረተሰቡን ለሽብር በማነሳሳት ወንጀል ጠርጥሬያቸዋለሁ በማለት ፖሊስ ሰኞ የካቲት 6 2015 ዓ ም ፍርድ ቤት አቅርቧቸው ለትናንት የካቲት 14 ተለዋጭ ቀጠሮ የተሰጣቸው መምህር ምረት አባ ሰፋና በቤተ ክርስቲያኗ የወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ዘሪውንን ጨምሮ አምስት ተጠርጣሪዎች ትናንት ከእስር መለቀቃቸውን ከጠበቆቻቸው አንዱ የሆኑት ዲያቆን ዘካሪያስ ተናግረዋል። ተጠርጣሪዎቹ የተለቀቁት ፍርድ ቤት ውሳኔ ከመስጠቱ በፊት እንደሆነም ነው የገለጹት። ትናንትና በጠዋቱ ክፍለ ጊዜ ወደ አራት ሰዓት ተኩል ጀምሮ ክርክር ተካሂደዋል። በነበር ምርመራ ሰፋ መዝገብ እንግዲህ ፍርድ ቤቱ ይህንን ክርክር ከሰማ በኋላ ብይን ለመስጠት ለዛሬ ለአስራ አምስት ጠዋት ቀጥሮ ነበረ ይህ ያሉ ሌሎችም ተጠርጣሪዎች በአጠቃላይ በፌዴራል ፖሊስ ወንጀል ምርመራ የነበሩ ተጠርጣሪዎች ማታ ላይ ተለቀው ወደ የቤታቸው ገብተዋል ማለት ነው። ፖሊስ በተጠርጣሪዎቹ ላይ የጀመረውን ምርመራና የክስ ሂደት ማቋረጡን ለፍርድ ቤቱ እንዳሳወቀም ጠበቃና የሕግ አማካሪው ዲያቆን ዘካርያስ ወዳጅ ተናግረዋል። በመምህር ምህረተአብና በወይዘሪት ፌቨን ስም በተከፈቱ ሁለት መዝገቦች ስር ካሉ 12 ተጠርጣሪዎች መካከል ሰባቱ አስቀድመው በዋስትና መፈታታቸው ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።